በየካቲት ወር በኢትዮጵያ መከላከያ የደረሰውን ግድያ የሸሹ በርካታ የኢትዮጵያ ስደተኞች ኬንያ ሶሎሎ ይገኛሉ። ከስደተኞቹ በርካቶቹ ወደ ቀያቸው የተመለሱ ሲሆን አሁንም ከሶስት ሺህ በላይ የሚሆኑት ደንበላ ፈቻና በሚባል ቦታ ሰፍረው ይገኛሉ። የአሜሪካ ድምፅ ያነጋገራቸው ስደተኞች ወደ ቤቶቻቸው መመለስ ቢፈልጉም የአካባቢው በሙሉ አለመመለሱን ነው የሚናገሩት። የሞያሌ ወረዳ ስደተኞች ለመመለስ ከኬንያ መንግስት ጋር ምክክር ላይ ነኝ ይላል። ገልሞ ዳዊት ከናይሮቢ ተጨማሪውን ይልኮልናል። በየካትት ወር በሞያሌ የመከላከያ ሰራዊት ጥቃት ከብቶብናል በማለት ኬንያ የተሰደዱ ኢትዮጵያውያን ከ10 ሺህ በላይ ናቸው። በዚያም 12 ሰው መገደሉ ይታወሳል። ከእነዚህ ከተሰደዱት መካከል 7000 የሚሆኑት የተመለሱ ሲሆን ሌሎች ግን አሁንም ሶሎሎ ደንበ ላፈቻና በተባለ የኬንያ መጠለያ ይገኛሉ። ወደ ሞያለ ኢትዮጵያ ቤታቸው የተመለሱት በጊዜያዊ መጠለያው በቂ ጥበቃና ሰብዓዊ እርዳታ ባለማግኘታቸው መሆኑን ለአሜሪካ ድምፅ ተናግረዋል። የተመለሱት በፊት በመንግስት የጸጥታ ኃይሎች ይደርስባቸው የነበረ ጥቃት መቀነሱን ይናገራሉ። ሆኖም በኢትዮጵያ ሶማሌ ክልል አሁንም የጸጥታ ችግር መኖሩ እንደሚያሰጋቸው ነው የሚናገሩት። በሶሎሎ ደንበላፈቻና ላሉ ስደተኞች ኑሮ አስቸጋሪ መሆኑን ስደተኞች ይናገራሉ። የተባበሩት መንግስታት የስደተኞች ጉዳይ ዩኤን ኤች ሲያር የሚያደርግላቸው ሰብዓዊ እርዳታ በቂ አይደለም ይላሉ። አቶ ኮሬ በካምፑ ለአምስት ወር የኖሩ ኢትዮጵያዊ ስደተኛ ናቸው። አዎ፣ ምንም አላሻሻሉልንም። ማሽላ ነው እየሰጡን ያሉት። ያም ቢሆን በቂ አይደለም። ብዙ ሰው ማሽላ ተመግቦ የሚያውቅ ስላልሆነ ለበሽታ ተዳርጎ ነበር፣ በተለይ ህጻናት። አሁን ግን እግዚአብሔር ይመስገን። ወይዘሮ ደርሚ ከስድስት ልጆቻቸው ጋር ነው ከሞያሌ ኢትዮጵያ ቱቃ ቀበሌ ማህበር ሶሎሎ ሸሽቶ የሚገኙት። እኔ ያው ማገዶ ለቅሜ ሸጬ ነው የሚያስፈልገኝን የምገዛው እንጂ የሚደረግልን ነገር የለም። ያው ብዙዎቻችን እሱን ለቅመን በመቶ ሽልንግ ሽጠን እሱም ቢሆን ስኳር፣ ወተትና ሻይ ቅጠል አይገዛለንም። ልጆቻችን የሚጠጣ ወተት የላቸውም። እኛም ገላችንን እንኳን የምንታጠብበት ሳሙና የለንም። ህጻናት ሰውነታቸውን ብታይ የሚያሳዝን ነው። በቃ ችግር ውስጥ ነው ያለ ነው። አቶ ኮሬን እንዲሁም ወይዘሮ ደርሚን ለምን ወደ ኢትዮጵያ እንዳልተመለሱ ጠይቄያቸው የኢትዮጵያ መንግስትና የተባበሩት መንግስታት የስደተኞች ጉዳይ ዩኤንኤችሲአር ወደ ቀያቸው የሚመለሱበትን ሁኔታ ቢያመቻቹላቸው እንደሚመለሱ ነው የተናገሩት። ወይዘሮ ደርሚ ሲናገሩ አሁን አዝመራ ቢያመልጠንም ወደ ቀድሞ ቤታችን ተመልሰን መራብ ይሻለናል እንጂ ልጆቼን በጊዜያዊ መጠለያ ካምፑ ለችግር ማጋለጥ አልፈልግም ብለዋል። አቶ ባገጃ ሞርጌ የሞያሌ ወረዳ አስተዳዳሪ ናቸው። መንግስት ስደተኞች ወደ ቤታቸው እንዲመለሱ ያወጣው እቅድ ካለ ብዬ ጠይቄያቸዋለሁ።

እነርሱም ስደተኞችን አማክረው እንደሚመልሱልን ቃል ገብተውልን በቃላቸው መሠረት ብዙዎቹን መልሰዋቸዋል። ነገር ግን በዚያ የቀሩትን ሰዎች እንዲመልሱልን እየጠየቅን ነው። ምንም ለመመለስ የሚያስፈራቸው ነገር የለም፣ ምናልባት የጸጥታ መደፍረስ በሚታይባቸው ቀበሌዎች ካልሆነ በስተቀር እርሱም ቢሆን የሚያስፈራቸው ነገር የለም። ግጭት በተከሰተባቸው ቀበሌዎች ይኖሩ የነበሩ መንግሥት ቦታ አዘጋጅቶ እየረዳቸው ስለሆነ በዚያ በጊዜያዊነት ተቀምጠው ድጋፍ ማግኘት ይችላሉ። የትም ሄደው ደግሞ መኖር ይችላሉ እንደ ማንኛውም ዜጋ። በሞያሌ አሁንም የፀጥታ ሁኔታ አለመሻሻሉን በሰሎሎ የሚኖሩ ስደተኞች ይናገራሉ። ለስደተኞቹ የተባበሩት መንግስታት የዓለም ምግብ ፕሮግራም ደብሊው ኤፍፒ እርዳታ እያቀረበ ሲሆን የድርጅቱ ኬንያ ቅርንጫፍ ምክትል ቃል አቀባይ ፒተርስ ማርዲን ድርጅታቸው በደንበላ ፍቻና 3700 ስደተኞችን እየረዳ መሆኑን ለአሜሪካ ድምፅ አረጋግጠዋል። ለአሜሪካ ድምፅ ገልሞ ዳዊት ናይሮቢ።